የወጣቶች ዓለም ኢትዮጵያ እንደ ጀርመን ካሉ ሀገራት ጋር ስትነጻጸር ብዙ ወጣት ተውለድ ያላት ሀገር ናት። በኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሠረት ኢትዮጵያ ውስጥ ከሶስት ዓመት በፊት እድሜው ከ30 ዓመት በታች የሆነው የማህበረሰብ ቁጥር 71 ከመቶው ነበር። እነዚህ ወጣቶች ለሀገሪቱ ቀጣይ እድገት ጠንካራ መሠረት በመሆናቸው ለወጣቱ አስፈላጊ በሆኑ ነገሮች ላይ አስቀድሞ መስራት የግድ ነው። ዋና ከሚባሉት መካከል የጤናውና የትምህርት ዘርፎች እንዲሁም ለወጣቱ አስተማማኝ የሆነ የስራ እድል መፍጠርም ይጠቀሳል። የ27 ዓመቱ ወጣት በድሩ ከማል ኢትዮጵያ ውስጥ በሕግ ትምህርት ተመርቋል። የተማረውን ግን እስካሁን በተግባር ላይ መዋል አልቻለም። ያለፉትን አራት ወራት ስራ በማፈላለግ ላይ ይገኛል። ያለው ሁኔታ ምንድነው? ብዙ ጊዜ የስራ እድል አይገኝም። የተማረም ብቻ ሳይሆን ያልተማረውን ማህበረሰብ ቢሆን ስራ እንዲሰራ ፖቴንሻሉን እንዲጠቀም እድሎች አያገኝም። ከተለያየ ነገር አኳያ ቢሮክራሲ ይበዛል። ቢሮክራሲ መብዛት በራሱ ወጣቱ ላይ ተጽዕኖ ይሆንበታል። በዛን ሰዓት ደግሞ በስታ ባላገኝ ካላገኘ ወደ ወንጀል ነው የሚሄደው። ምክንያቱም በህጋዊ መንገድ መፍትሄ ካጣ በህገ ወጥ መንገድ የሚያገኛቸው ገቢዎች በመጠቀም ወደ ያልሆነ ነገር ይሄዳል እና እነዛ ነገሮች እየቀጠሉ በሄዱ ቁጥር ደግሞ በሀገሪቱ ሰላም፣ ደህንነት ላይ በራሱ ከፍተኛ ተጽዕኖ ይፈጥራል። የተማረው ኃይል ከፍተኛ ጉዳት ያደርሳል ወንጀል ላይ ሲሰማራ። ኢትዮጵያ ከጊዜ ወደ ጊዜ አስተምራ የምታስመርቃቸው ወጣቶች ቁጥር ቢጨምርም የስራ ቦታው ከተመራቂው ቁጥር ጋር ሊመጣጠን አልቻልም። በኢትዮጵያ ስላለው የስራ አጥነት መረጃ ላይ ከአምስት ዓመት በፊት የተካሄደ አንድ ጥናት እንደሚያመላክተው ሰባት ከመቶ የሚሆነው ወጣት ስራ የለውም። እድሜያቸው በ15ና በ29 ዓመት መካከል የሚገኙ 25 ከመቶ ያህሉ ወጣቶች ደግሞ ከሚገባቸው ባነሰ የስራ ደረጃ ላይ ይገኛሉ። ለዚህም በምሳሌነት ሊጠቀስ የሚችሉ ከአመታት በፊት ብዙ ክርክር ያስነሳው በኮብልስቶን ስራ ላይ የተሰማሩ ምሩቃን ጉዳይ ነው። እንደ የህግ ምርቁ በእድሩ ከሆነ በኢትዮጵያ ያለው ወጣት በአግባቡና በተገቢው መንገድ በመብቱ እንዲጠቀም ከተደረገ ወጣቱ ለትውልድ ሊያበረክተው የሚችለው አያሌ ተግባራት ይኖራሉ። ወጣት ማለት በጣም የሆነ ከፍተኛ አቅም ያለው ነው። ለምሳሌ ሰው ልጅ ከፍተኛ ድጋፍ የሚፈልገው በሁለቱ ስቴፕ ላይ አንድ መጨረሻ እድሜው ውስጥ ባለ እርጅና የሚባለው እድሜ ላይ ሲሆንና ወይም ደግሞ ህፃን ሲሆን ነው። አቅሙ ብዙ ምርታማ ወይም ምርትን ማምረትን የማይጠቀምባቸው በቃ ኮንሰምሽን ላይ ናቸው። ነገር ግን ወጣቱ ደግሞ ሲሆን ደግሞ አእምራቸው ዜጋ ነው። ወጣት ማለት ስለዚህ አቅም አለው። ሊድ የሚያደርገው ሊኖር ይገባል። ለምሳሌ ታገዝ ይገባል በተለያየ ነገር እንደ ኢትዮጵያ ባለች ሀገር የወጣት ተፎካካሪው ቁጥር ከፍ ማለቱ ና እዚህም ምክንያት ስራ የማግኘት እድሉ ቢጣበብም በሀገር ደረጃ ሲታይ ወጣት የሰው ኃይል የሀገሪቷ ሀብት ነው። በአንጻሩ ጀርመን ከበለፀጉት ሀገሮች ተርታ ብትሰለፍም እድሜ የገፋ ማህበረሰብ መብዛት ፈተና ሆኖባታል። ከ82 ሚሊዮን በላይ ሕዝብ ባላት ጀርመን ውስጥ እድሜያቸው ከ40 በላይ የሆኑት 60 ከመቶ ይጠጋሉ። አማካይው እድሜ 44 ነጥብ 3 አመት ነው። ምንም እንኳን የስራ አጡ ቁጥር ጀርመን ውስጥ እጅጉን ቢቀንስና 3 ነጥብ 7 ከመቶ ላይ ቢገኝም የጀ የጀርመን ወጣትና ጎልማሳው ህብረተሰብ የወደፊቱ ህይወት ያሳስበዋል። ምክንያቱም ወጣቱ ትውልድ እንዳያቶቹና ወላጆቹ ከመንግስት በሚያገኘው የጡረታ ገንዘብ ራሱን ማስተዳደር አዳጋጅ ይሆንበታል። በአሁኑ ወቅት አንድ አራተኛው የጀርመን ማህበረሰብ በጡረታ ላይ ይገኛል። ለጡረተኞች የሚከፈለው የጡረታ ገንዘብ የሚገኘው ደግሞ ዛሬ በስራ ላይ ከሚገኘው ትውልድ ነው። ጀርመን ውስጥ በአማካይ አንድ እናት አንድ ነጥብ አራት ሰባት ልጆች ትወልዳለች። የልጆች ቁጥር በቶሎ የማያድግበትና የሰራተኛው ኃይል ቁጥር ከፍ የማይልበት ሁኔታ በጡረታ አከፋፈሉ ላይ ተጽዕኖ ስለሚያሳርፍ የመድን ዋስትና ድርጅቶች ወጣቱ ከወዲሁ ለጡረታው የሚሆነውን ገንዘብ ራሱ እንዲያጠራቅም ይመክራሉ። ይህ ኢትዮጵያን አያሰጋትም? ኢትዮጵያ የሕዝብ ብዛታቸው በፍጥነት በማደግ ላይ ካሉ አስር ሀገራት ተርታ ትሰለፋለች። አብርሃም ተስፋዬ ወጣቱ የለውጥ ኃይል ነው፣ ካለበለዚያ ግን እንደተጠመደ ፈንጅ ነው ይላል። ያብራራዋል ወጣቱን አስተምረነው ቦታ ሰተነው ስራ እንዲሰራ አድርገን ሞብላይዝ አድርገን ከተጠቀምንበት ሌሎች የደረሱበት እነ ጀርመን የደረሱበት እነ አሜሪካ የደረሱበት መድረስ እንችላለን። አስተምረነው ሞያ ሰተነው ቦታ ሰተነው እንዲሰራ ሞራሉን አነሳሰን የምናሰራው ከሆነ ለሀገር ልማት ከፍተኛ አስተዋጽኦ አለው። ትኩስ ኃይል ስለሆነ ማለት ነው። ከዛ በተረፈ ደግሞ ሌላውን ነገር ዝም ብለን ችላ የምንለው ከሆነ በየሜዳው የሚውል ከሆነ እውቀቱ የተወሰነ ከሆነና ለጥፋት ኃይሎች የተጋለጠ ከሆነ በትንሽ ነገር አገርን ሊያጠፋ ሊያወድም ይችላል ማለት ነው። በሰላሳዎቹ ዓመታት መጨረሻ ላይ የሚገኘው አብርሃም ወታደር ነበር፣ አሁን ግን በግል ስራ ይተዳደራል። ኢትዮጵያ ውስጥ በወጣቱ አካባቢ የሚታየውን ስራ አጥነት ችግር ለመቅረፍ በርካታ እየተሰሩ ያሉ ነገሮች ቢኖሩም አፈጻጸሙ ላይ ችግር እንዳለ ይናገራል። አሁን በሀገራችን የተጀመሩ ጅምር ነገሮች አሉ፣ ወጣቱን የማደራጀት እኔም ተደራጅቼ ነው። የሆነ ነገር ይሰጡሽና ከዛ ያቆሙሻል። መንግስት የሆነ የሚያስቀምጠው ፖሊሲ አለ፣ አስፈጻሚው አካል ደግሞ የሚያጉሏላሽ ነገር አለ። እንደዛ አይነት ነገር የሚከሰት ከሆነ አደጋ ነው። በቃ ቁጭ ብሎ መለወጥ የሚችለው ወጣቱን በትክክለኛ መንገድ ላይ ባቡሩ ሀዲዱ ላይ እንዲወጣ ማድረግ መቻል አለብን። ባቡሩን እንዲሳፈር ማድረግ መቻል አለብን። አለዛ ዝም የምንል ከሆነ እያየን እንዳላየን የምንሆን ከሆነ አደጋው መጥፎ ነው ብዬ ነው ማስበው። ከሳሃራ በስተደቡብ ባሉ ሀገራት ከሚገኘው ሕዝብ መካከል ሰባ ሰባት ከመቶ እድሜው ከሰላሳ አምስት በታች ነው። ይሁንና የወጣቱ ተሰሜነት አናሳ ነው። እስከ ቅርብ ጊዜ የዚምባብዌ መሪ የነበሩት ሮበርት ሙጋቤ ስልጣን ሲለቁ ዘጠና ሶስት አመታቸው ነበር። የበርካታ አፍሪቃ ሀገራት መሪዎች ስልጣን በፈቃደኝነታቸው አልለቀቁም። ወይም አይለቁም። ስለሆነም ወጣቱ በፖለቲካው ዓለም እምብዛም ተካፋይ ሊሆን አልቻለም። ይህ ኢትዮጵያም ውስጥ ብዙ የተለየ አይደለም፣ ይላሉ አንድ በሳውዲ አረቢያ የሚኖሩ ኢትዮጵያዊ። ያረጁና የተሰጠቱ ሰዎች ናቸው ሀገሪቱን እየመራት ያሉት። ወጣቱን በተለያየ ነገር እየታፈነ ምንም ነገር ሳያደርግ ጊዜውን እና ሀታ በትምህርትም ደረጃ ስታያው ጥሩ ተማሪ እንዳይወጣና ና በ የላሸከ ትውልድ እየተመረተ እንደሆነ ነው የሚታይ። እያስረጁትና ምንም ለሀገር የማይጠቅም ለምንም የማይሆን ዜጋ እንዲወጣ ነው እየተሰራ ያለው የሚል ነው ነው። በአሁኑ ሰዓት በሱዳን ሀገር እንደሚኖሩ የገለጹልን እና ለዚህ ዘገባ መሰረት ብላችሁ ጥሩኝ ያሉን ወይዘሮ ያለው የኢትዮጵያ መንግስት ለወጣቱ እድል ይሰጣል ብለው አያምኑም። መንግስት ትክክለኛ አስተዳደር የለውም። በአጠቃላይ ጥሩ አስተዳደር አይደለም እና ወጣቱን ሀሳቡን እንኳን ለመግለጽ የማይችል ወጣት ነው። ለምን ሰላማዊ ሰልፍ እንኳን ሲያደርጉ የሚገደሉ የሚታሰሩ፣ በእስር ቤት ውስጥ ያሉ አሉ ማለት ነው። እንደገና ደግሞ ነፃና ፍትህ የሆነ ነገር ስለሌለ ወጣቱ ምንም ለሀገሪቱ አስተዋጽኦ የሚያደርገው ነገር የለም፣ እንኳን ለሀገሩና ለራሱ የሚያደርገው ነገር የለም ማለት ነው እና ወደ ስደት ነው ያለው የሚሄደው ማለት ነው። ወደ ስደት የሚሰደደው ትክክለኛ አስተዳደር ስለሌለ ነው። ትክክለኛ በቃ የሆነ በእኩልነት፣ በነፃነት፣ በፍትህ ሁሉንም አካል የሚያስተዳድር መንግስት ቢኖር ወጣቱ ከሀገር በላይ ምንም ነገር የለም። መሰረት በደርግ ስርዓት ከስራ እንደተሰናበቱ እና ኢትዮጵያም ውስጥ ስራ ማግኘት ስላልቻሉ ሀገር ጥለው እንደተሰደዱ ይናገራሉ። ወይዘሮዋ ለአፍሪካውያን ወጣቶች ስራ አጥነት ተጠያቂ የሚያደርጉት የአፍሪካ መሪዎች ነው። አፍሪካ በአጠቃላይ ያለው ገዢው አንደኛው ስልጣን የሚወደድ ስልጣን መልቀቅ የማይፈልጉ ናቸው። እንደው ምናልባት ሁሉንም ባናጠቃለን ማንዴላ እንግዲህ ስልጣንን ያስተላለፉ ናቸው። እሳቸው መጥቀስ ይችላሉ በመልካም ጎን ናቸው ማለት ነው። ግን ሌላው የአፍሪካ መንግስት ከተቀመጠ በቃ በጣም ይወደዋል ቦታው። ምንም እኔ ለወጣቱ ይፈይዳሉ የምሰጠው አስተያየት የለም ምንም አያደርጉ። በሀዲያ ዞን የኮሌጅ ተማሪ የሆነው የ19 ዓመቱ ወጣት ኢስያት ጌታቸው በአንጻሩ ጥፋቱን መንግስት ላይ ሳይሆን ወጣቱ ላይ ነው የሚያየው። እንደሱ ከሆነ ወጣቱ በርትቶ እየሰራ አይደለም። ወጣቶች አገሩን ጥሎ በምድረ ባዳው እየተበላ ያለውን ወጣቶችን በተለያዩበት ኢንቨስተር እና በተለያዩበት ሁኔታዎች ተስተካክሎ በኢትዮጵያ ቢኖሩ የሚል አስታውሰው አለኝ። ችግሩ በርቶ አለመስራት ነው። አሁን ለምሳሌ ተምሬ ከጨረስኩ በኋላ የገጠመውን ስራ ሁሉ ለመስራት በርትቼ ለመስራት በጣም ይሰጋዋለ እና ከመንግስት የሚወጣ ትእዛዞችን ተቀብሎ ሁሉን እሺ ብሎ ራሱን በዚህ እኔ ይለወጣሉ ብሎ በርቶ እንዲሰሩ እኔ አስደግስባቸዋል። በርካታ ኢትዮጵያውያን ስራ ፍለጋ ከተሰደዱባቸው የአረብ ሀገራት አንዷ ሳውዲ አረቢያ ናት። ሀገር ውስጥ ስራ በማጣቱ የተሰደደው አብዱ ሐመድ በለጠም ቢሆን ችግሩን የሚያየው ወጣቱ ላይ ነው። እሱ እንደሚለው ወጣቱ የጥፋት ኃይል ሆኗል። ልማትና ለማገኘኛል እያልን ልማት የምናጠፋ ከሆነ የት ላይ ነው ልማት ና የሚሆነው? ወጣቱ ወጣቱ ደግሞ እያጣጣ ነው። በተለይ በኦሮሚያ፣ በአማራ፣ በደቡብ ክህር ነ መንግስትን መቃወም ሌላ አገር ማውደም ሌላ ከዚህ ተነስቼ ነው ወጣቱ የጥፋት ኃይል ነው ደምድም የታኩቱ ከዚህ ተነስቼ ነው። አብዱ 31 ዓመቱ ነው። ከኢትዮጵያ በባህር የተሰደድኩት የኢኮኖሚ ችግሬን ለማሸነፍ ነው ይላል። ተምሬያለሁ ስራ አልነበረም። ፈለኩ ስራ የለም ያለው አማራጭ ስራ ወዳለ ስደት ምህር ነው። ስደት እያለ ስደት፣ ደግሞ ያው በአረቦቹ ውስጥ ያለው ስደት ስራ አለ፣ ብር አለ፣ ግን እውቀቱ እዚህም ሆኖ ደግሞ ወጣቱም ደግሞ አርስነቱ እዚህም አለ የተጠቀመውን ገንዘብ የሰራውን ገንዘብ ወደ ቁም ነገር መቀየር አይፈልግም። ግን መንግስት ጋር ቁጭ ብዬ መከራከር አያስፈልገኝም። እኔ መንግስት ደጋፊ ማለሁን ተቃዋሚ አረለሁ። ስራ ማጣት እንደ ሀገሩ ትልቅነት ትንሽነት፣ እንደ ህዝቡ ብዛት ሊቀያየር ሊለዋወጥ ይችላል። ይ በዚህ አምናለሁ። ስራ ጥነት ግን ታላቁ አሜሪካም አለ፣ ቻይናም አለ የትም አለም አለ። በእኛን በሙሉ ነገር የሚበጡ እኛ ደግሞ እኔ በደርግ ስርዓት ምን አይነት ድሮ እንደነበር አላውቅም። እኔ የማውቀው በኢህአዴግ ስርዓት ጊዜ ነው። ከነበረው እንደውም የተሻለ ነው፣ የኢኮኖሚ ፍላጎታችን እየጨመረ ስለሄደ እንጂ ከዛ ከነበሩቱ ሰዎች አንስ አይደለም፣ ግን ፍላጎታችን እየሰፋ ስለመጣ ነው። ወጣት ትውልድ ባላት ሀገር ኢትዮጵያ የወጣቱ ትውልድ ስለሚያበረክተው አስተዋጽኦና የሚገጥሙትን ተግዳሮቶች የቃኘው የወጣቶች አለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።